አሁን የዓለም ዜና እናስቀድም። ማን ተጋፍቶ ስለሽ የዲደብልዩ ዜና ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ዛሬ ሐምሌ 15 ቀን 2017 ዓ ም በስልክ መነጋገራቸውን የአገሪቱ የውጭ ጉዳይ ሚኒስቴር አሳወቀ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀኔራል ታደሰ ወረደ በትግራይ ክልል ደቡባዊ ዞን ነባሩን አስተዳደር ከስልጣን በማውረድ ሌሎች መሾማቸውን አሳወቁም። በዞኑ አስተዳደር ማዕከል ማይጨው ከተማ ዛሬ የተለመደ እንቅስቃሴ የተቀዛቅዞ መዋሉን አንድ ነዋሪ ለዶችቬሌ ተናግረዋል። በርካታ የጸጥታ ኃይላት በከተማዋ እንደሚታዩና ውጥረት እንደነገሰም አክሏል። ደቡብ ምዕራብ ኢትዮጵያ ጋምቤላ ክልል አዋሳኝ ማዕድን በማውጣት የተነሳ በተቀሰቀሰ ጠብ ሰባት ሲቪል እንዲሁም ሶስት የመንግስት የጸጥታ አካላት በድምሩ አስር ሰዎች መገደላቸው ተዘገበ። ስድስት ሰዎች ቆስሏል። ባንግላዴሽ ዳካ ውስጥ በአንድ ትምህርት ቤት ላይ በተከሰከሰ ጀት በርካታ ሕጻናት መገደላቸው ያስቆጣቸው ተማሪዎች ዛሬ ሰልፍ ወጡም። የቻይና ስሪት በሆነው ኤፍ 7 ቢጂአይ የጦር ጀት በትናንቱ መከስከስና ፍንዳታ ከሞቱት 31 ሰዎች መካከል ቢያንስ 25ቱ ወደ ቤታቸው ለመሄድ ተዘጋጅተው የነበሩ ሕጻናት ናቸው ተብሏል። ዜናው በዝርዝር የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ዛሬ በስልክ መነጋገራቸውን የአገሪቱ የውጭ ጉዳይ ሚኒስትር አሳወቀም። የአሜሪካው የውጭ ጉዳይ ሚኒስትር ከኢትዮጵያው ጠቅላይ ሚኒስትር ጋር ዛሬ ባደረጉት የስልክ ውይይት የመረጋጋትና የኢትዮጵያ የኢኮኖሚ እድገት እንዲሁም የአፍሪካው ቀንድን በተመለከተ ሁለት ሀገራት በሚጓሯቸው ግቦች ላይ ማተኮራቸውን አመልክቷል። በዚህ ውይይትም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ውይይትና አካባቢያዊ መረጋጋት እንደሚያስፈልግ አጽንኦት መስጠታቸውም ተጠቅሷል። የአሜሪካ ውጭ ጉዳይ ሚኒስትር በድህረገጹ ባወጣው መረጃ ማርኮ ሩቢዮ የኢትዮጵያን የኢኮኖሚ ማሻሻያዎች ማድነቃቸውን በማመልከት ለአሜሪካ የንግድና የመዋለንዋይ ፍሰት አማ ራጭ የመሆን አቅም ለመኖሩ አጽኖት መስጠታቸውንም አክሎ ገልጧል። በትግራይ ክልል ደቡባዊ ዞን ነባሩን አስተዳደር ከስልጣን በማውረድ ሌሎች መሾማቸውን የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ አሳወቁም። ማይጨው ከተማ የሚገኘው የትግራይ ደቡባዊ ዞን አስተዳደር ጽህፈት ቤትን አድማ በታኝ የተባሉና ሌሎች ታጣቂዎች እንደተቆጣጠሩት የማይጨው ከተማ ነዋሪዎች ለዶቼቬሌ ገልጿል። ዛሬ በወቅታዊ ጉዳዮች ዙሪያ ማብራሪያ የሰጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደ የትግራይ ደቡባዊ ዞን አስተዳደር አካላት ከስልጣን ወርደው ሌሎች መተካታቸውን ገልጿል። አብ ዘዋደው ዝተወሰነ ናይ ምምሕዳር በትግራይ ደቡባዊ ዞን የተወሰነ የአስተዳደር ለውጥ ለማድረግ የሚያስችለን እንቅስቃሴ እያደረግን ነው። ይህ ለውጥ በዞን አስተዳደር ብቻ የሚደረግ ነው። በዚህ መሰረት በዞን ደረጃ የነበረው አስተዳደር አፍርሰን እንደ አዲስ እያዋቅርን ነው። የነበረው የዞን አስተዳደር ከአሁን ጀምሮ ከስራ ውጭ ሆኗል። ካብ ሕዚ አንድ ስማቸው እንዲጠቀስ ያልፈለጉ የዞኑ አስተዳደር ማዕከል የሆነችው ማይጨው ከተማ ኗሪ ዛሬ በከተማይቱ የተለመደ እንቅስቃሴ ተቀዛቅዞ መዋሉን ተናግሯል። በርካታ የጸጥታ ኃይላት በከተማዋ እንደሚታዩና ውጥረት እንደነገሰ አክሏል። በትግራይ ክልል ደቡባዊና ደቡብ ምስራቅ ዞን እየሆነ ነው ስላሉት ሁኔታ የኢትዮጵያ ጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ ትናንት ማታ በማኅበራዊ የትስስር ገጻቸው በኩል ጽፏል። በጽሑፋቸውም ኋላ ቀር ቡድን ብሎ የጠሩት ኃይል በአካባቢዎቹ ሰራዊት በማሰማራት ሰላም እያወከ ነው፣ ሕዝብ በክረምት ስራው እንዳይጠመድ ምክንያት እየሆነ ነው በማለት ከሷል። ሲል ሚሊዮን ኃይል ስላሴ ከመቀለ ዘግቧል። በዜና መጽሔት ተጨማሪ ይኖረናል። የታላቁ ሕዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የባለፈው ሳምንትን ጨምሮ በተደጋጋሚ ያሰሙትን ንግግር ውድቅ አደረገም። ጽህፈት ቤቱ ዛሬ ለመገናኛ ብዙሃን በሰጠው መግለጫ ግድቡ በኢትዮጵያ አንጡር ሀብት መገንባቱን አመልክቷል። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ሰኞ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩተ ጋር ባደረጉት ውይይት ላይ እንደሚመስለኝ ዩናይትድ ስቴትስ የገንዘብ ድጋፍ አድርጋለች ሲሉ ተደምጧል። የታላቁ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ዋና ስራ አስፈጻሚ ዶክተር አረጋዊ በርሄ እና ምክትል ዋና ስራ አስፈጻሚ ፍቅርተ ታምሩ ጉዳዩን አስመልክቶ ዛሬ በጋዜጣዊ መግለጫ በጋራ ምላሽ ሰጥቷል። በዛሬው መግለጫ ባለፉት 14 ዓመታት ግንባታው የተከናወነው በመንግስትና በህዝቡ ትብብር እንጂ በብድርም ሆነ በእርዳታ ለግድቡ የተሰጠ ቅንጣት ያህል ገንዘብ አለመኖሩ ተጠቅሷል። በደቡብ ምዕራብ ኢትዮጵያና በጋምቤላ ክልል አዋሳኝ ስፍራዎች ላይ በተቀሰቀሰ ግጭት ሶስት የጸጥታ አባላትን ጨምሮ አስር ሰዎች ተገደሉ። የአካባቢው ነዋሪዎች እንዳሉት ግድያው በሲቪል ነዋሪዎችና በጸጥታ አባላቱ ላይ ትናንት ሰኞ የተፈጸመው በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞዞን ቤሮ ወረዳ ሲያል በተባለ ቀበሌ ውስጥ ነው። ግጭቱ ሊቀሰቀስ የቻለው ከወርቅ ምርት ቁፋሮ ጋር በተገኘ አለመግባባት መሆኑን አንድ የአይንማኝ ለዶቼ ቬለ ተናግሯል። ሲቪል ሰው ሶስት የመንግስት የጸጥታ አካል በድምሩ አስር አስር ሰው የሞተና ስድስት ሰው የቆሰለ መነሻው ጋምቤላ ክልል ዲማ ወረዳ ድንበር ጥሰው በመግባት ወርቅ ሲፈትሹ ተይዘዋል። ይሄ የቤሮ ወረዳ ሲያሊ ቀበሌ ድንበር ነው። ስለዚህ ያላግባብ ነው የፈትሻቸዋል ብሎ ጅ ከብንጅ ይዞ ለምርመራ አስሮ ወር ወረዳ ይልኳቸዋል ወደ ቤሮ። ስለዚህ ለምርመራ ሲልኳቸው የእኛን ሰው ያላግባብ ነው ያሰራችሁት በሚል መነሻ ነው። በምዕራብ ኦሞዞን የቤሮ ወረዳ ዋና አስተዳዳሪ አቶ ገመዳ ኪዳዲ በወረዳው ጥቃት መድረሱንና አስር ሰዎች መሞታቸውን ለዶቼቬሌ አረጋግጧል። የጥቃቱ መነሻ ፖሊስ ከጋምቤላ ክልል ዲማ ወረዳ ወሰን ተሻግረው በወርቅ ቁፋሮ ላይ የነበሩ ሰዎችን ለምን ይይዛል በሚል ምክንያት የተደራጁ ቡድኖች ተኩስ በመክፈታቸው መሆኑን ተናግሯል። ዶች ቬሌ ያነጋግራቸው በጋምቤላ ክልል የዲማ ወረዳ መንግስት ኮሚኒኬሽን ጽፈት ቤት ኃላፊ አቶ ኡመድ ኦቶ ግን ጥቃት አድራሾቹ ከወረዳው የተነሱ ናቸው የሚለውን ውንጀላ አስተባብሏል። በዜና መጽሔት ተጨማሪ ዘገባ ይኖረናል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶች ቬሌ ሬዲዮ የዓለም ዜና ነው። የጋሞ ዞን ከፍተኛ ፍርድ ቤት በቀድሞ የኢትዮጵያ ብሔራዊ የእግር ኳስ ቡድን ተጫዋች አለልኝ አዘነ ግድያ ጥፋተኛ ያላቸውን ሁለት ግለሰቦች በ16ና 15 ዓመት ጽኑ እስራት ቀጣም። ፍርድ ቤቱ በተከሳሾቹ ላይ ቅጣቱን የወሰነው ዛሬ በአርባ ምንጭ ከተማ በዋለው ችሎት ነው። ተከሳሾቹ የ26 ዓመት ወጣት የሆነው አለልኝ አዘነን መጋቢት 17 ቀን 2016 ዓ ም ሌሊት አርባ ምንጭ ከተማ ውስጥ በመግደል እና ራሱን ያጠፋ እንዲመስል በማድረግ የግድያ ወንጀል ጥፋተኝነታቸው በፍርድ ቤት ተረጋግጧል ተብሏል። በወንጀሉ ተጠርጥሮ የነበሩት አንደኛ ተከሳሽ የሟች አለልኝ አዘነ ባለቤት ወይዘሮ አደጌታቸውንና ሁለተኛ ተከሳሽ ሉንጎ ሉቃስን በፍርድ ችሎት ሲያከራክር መቆየቱን የጋሞ ዞን ፍትህ መምሪያ አሳውቋል። በመሆኑም የተከሳሾቹ ድርጊት በሰውና በሰነድ ማስረጃዎች በመረጋገጡ የጋሞ ዞን ከፍተኛ ፍርድ ቤት በዛሬው ዕለት የቅጣት ውሳኔ ማሳለፉን የመምሪያው ኃላፊ አቶ ጤናው ጨርቆስ ለዶቼ ቬሌ ተናግሯል። ግራቀኙን አስተያየት ባለፈው ችሎት ወስዶ በዛሬው ዕለት ደግሞ የተወሰነውን የግራቀኙን አስተያየት መሰረት አድርጎ ቅጣት ለመቁረጥ ነው የተቀጠረው። በዚህ አግባብ በዛሬው ዕለት ቅጣት ቆርጧል። አንደኛ ተከሳሽ ወይም አዴ ጌታቸው ላይ የአስራ ስድስት አመት ጽኑ እስራት ሁለተኛው ተከታሽ ሉንጎ ሉካስ ላይ ደግሞ የአስራ አምስት ዓመት ትምህርት ስርዓት አርሽናል ወጣት አለልኝ አዘነ ለኢትዮጵያ ብሔራዊ እግር ኳስ ቡድን እና ለባህር ዳር ከነማ ተሰልፎ በመጫወት ይታወቃል። ዜናውን የላክልን የሐዋሳ ወኪላችን ሸዋንግዛው ወጋየው ነው። የተከለከለ ንጥረ ነገር በመጠቀም ጥላ ያጠላባት ኬንያ በዓለም መድረክ ድል የተቀዳጁ አትሌቶቿ ላይ ዛሬ ምርመራ ጀመረች። የማራቶን ክብረስም ባለድሯ ሩት ቼፕንጌቲች የተከለከለ ንጥረ ነገር በመጠቀም ከውድድር መታገዷ ሰሞኑን አብይ መነጋገሪያ ሆኗል። ኬንያዊቷ ኢማራቶን ባለ ድል ጥቅምት 3 ቀን 2017 ዓም በነበረው የቺካጎ ማራቶን 2 ሰዓት ከ9 ደቂቃ ከ56 ሰከንድ ሮጣ ክብር ወሰን በመስበር ጭምር ነበር የወርቅ ሜዳሊያ ያጠለቀችውም። በወቅቱ ውድድር ኢትዮጵያዊቱ አትሌት ሱቱሜ ከበደ የሁለተኛ ደረጃ አግኝታ ነበር። የኬንያዊቱ የቺካጎ ድል ኢትዮጵያዊቱ አትሌት ትግስት አሰፋ ቀደም ሲል በቤርሊን ማራቶን ሰብራው የነበረውን ክብረ ወሰን በሁለት ደቂቃ ግድም ያሻሻለችበት ነበር። የ30 ዓመቷ ኬንያዊት አትሌት መጋቢት አምስት ቀን በሰጠችው የደም ናሙና ውስጥ ለስፖርተኞች የተከለከለውን ዲዩሬቲክ ሃይድሮክሎሮቲያዚድ የመጠቀሟ ተረጋግጧል። አትሌቷ ተጨማሪ ቅጣት ከተጣለባት የቺካጎ ማራቶን ድሏና ክብረ ወሰኗ ላይ አሉታዊ ተጽዕኖ ሊያሳድርም ይችላል ተብሏል። የአትሌት ሩት ጉዳይ በመስከረም ወር መጀመሪያ ቅናት ለሚጀምረው የቶኪዮ የዓለም አትሌቲክስ ፉክክር ከወዲሁ ዝግጅት እያደረገች በምትገኘው ኬንያ ላይ ጥላውን አጥልቷል። ባንግላዴሽ ዳካ ውስጥ በአንድ ትምህርት ቤት ላይ በተከሰከሰ ጀት በርካታ ሕፃናት መገደላቸው ያስቆጣቸው ተማሪዎች ዛሬ ሰልፍ ወጡም። የቻይና ስሪት በሆነው ኤፍ7 ቢጂአይ የጦር ጀት በትናንቱ መከስከስና ፍንዳታ ከሞቱት 31 ሰዎች መካከል ቢያንስ 25ቱ ወደ ቤታቸው ለመሄድ ተዘጋጅቶ የነበሩ ሕፃናት ናቸው ተብሏል። በአብዛኛው ከ12 ዓመት በታቸው የሆኑ ሕፃናት ስለተገደሉበት የጀት መከሰከስ አደጋ ማብራሪያ ለመጠየቅ ዛሬ አደባባይ የወጡ ተማሪዎቹን ለመበተን ፖሊስ አስለቃሽ ጢስ ተጠቅሟል። በዋና ከተማዪቱ ዳካ፣ ሌሎች ቦታዎችም በመቶዎች የሚቆጠሩ ሰልፈኞች አደባባይ ወጥቷል። አንዳንዶች ዱላ እያወዛወዙ የፌዴራል መንግስቱ ጽፈት ቤት ቅጥር ግቢን ጥሰው በመግባት የትምህርት አማካሪው ከስልጣናቸው እንዲነሱ ጠይቋል። ፖሊስ ሰልፈኞቹን ለመበተን ቆመጥ፣ አስለቃሽ ጢስና ከፍተኛ ድምፅ አውጪ ፍንዳታዎችን በመጠቀሙ ከአስር በላይ ሰዎች መጎዳታቸውን የአይንማኞች ተናግሯል። ይህ ዶች ቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርዕስተ ዜናውን በድጋሚ እናሰማለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ዛሬ በስልክ መነጋገራቸውን የአገሪቱ የውጭ ጉዳይ ሚኒስቴር አሳወቀ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀኔራል ታደሰ ወረደ በትግራይ ክልል ደቡባዊ ዞን ነባሩን አስተዳደር ከስልጣን በማውረድ ሌሎች መሾማቸውን አሳወቁም በዞኑ አስተዳደር ማዕከል ማይጨው ከተማ ዛሬ የተለመደ እንቅስቃሴ ተቀዛቅዞ መዋሉን አንድ ነዋሪ ለዶቼቬሌ ተናግሯል በርካታ የጸጥታ ኃይላት በከተማዋ እንደሚታዩና ውጥረት እንደነገሰም አክሏል ደቡብ ምዕራብ ኢትዮጵያና ጋምቤላ ክልል አዋሳኝ ቦታ ላይ ማዕድን በማውጣት የተነሳ በተቀሰቀሰ ጠብ ሰባት ሲቪል እንዲሁም ሶስት የመንግስት የጸጥታ አካላት በድምሩ አስር ሰዎች መገደላቸው ተዘገበ። ስድስት ሰዎች ቆስሏለም። ባንግላዴሽ ዳካ ውስጥ በአንድ ትምህርት ቤት ላይ በተከሰከሰ ጀት በርካታ ህጻናት መገደላቸው ያስቆጣቸው ተማሪዎች ዛሬ ሰልፍ ወጡም። የቻይና ስሪት በሆነው ኤፍ 7 ቢጂአይ የጦር ጀት በትናንቱ መከስከስና ፍንዳታ ከሞቱት ሰላሳ አንድ ሰዎች መካከል ቢያንስ 25ቱ ወደ ቤታቸው ለመሄድ ተዘጋጅተው የነበሩ ህጻናት ናቸው ተብሏል። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።